ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 2 2011 ዓ ም ስርጭታችን ጀመረ። በድጋፍ በተገኘ አምስት ሚሊዮን ዶላር አምስት ሺህ ተፈናቃዮች ተጠቃሚ እንደሚሆኑ ተገልጿል። ፕሮጀክቱ ለዘላቂ ልማትና ሰላም መሠረትን ለመጣል ይሆናል። የተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ የኢትዮጵያ ተጠሪ ቱርሃን ሳለህ ናቸው። ዘገባ ይዘናል። ጤና ይስጥልን እንደምናምሽታችኋል አድማጮች፣ የምሽቱ አስተናጋጆቻችሁ ቆንጅ ይታይና። ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። በናይል ሳት ቪኦኤ 24 ላይ ያለን በአህዱ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓንና ከተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ በተገኘ አምስት ሚሊዮን ዶላር አምስት ሺህ ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የኢትዮጵያ ኃላፊ ተናግረዋል። የኢትዮጵያ መንግስት ተፈናቅለው የነበሩትን መመለሱን ገልጾ ከአጋር ድርጅቶችና ከለጋሽ ሀገሮች በሚገኘው ድጋፍ መልሶ በዘላቂነት የማቋቋም ስራ እያከናወነ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ዝርዝሩን በአብይ ርዕስ እናቀርባለን። በቤንሻንጉል ጉምዝ ማንዱራ ወረዳ ሰባት ሰዎችን በመግደል የተጠረጠሩ አስራ አራት ግለሰቦችን መያዙን የክልሉ ጸጥታና ሰላም ግንባታ ቢሮ አስታውቋል። ተጠርጣሪዎቹ ጥቃቱን የፈጸሙበት ጠመንጃና ቀስቶችንም መያዙን ነው የቢሮው ኃላፊ የገለጹት። በሌላ በኩል የቀበሌው ነዋሪዎች ሌላ ጥቃት ሊፈጸምብን ይችላል በሚል ስጋት ወደ አማራ ክልል እየሄዱ መሆናቸው ተነግሯል። ክልሉ ሁኔታውን ለማረጋጋት ከአማራ ክልል አመራር ጋር ለመወያየት ማቀዱን አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። ኢንተርናሽናል ሪቫይቫል ሚኒስትሪ የተሰኘ ድርጅት በሚቀጥለው ዓመት እንደሚካሄድ በሚጠበቀው ሀገር አቀፍ ምርጫ ምቹ ሁኔታ ለመፍጠር የብሔራዊ መግባባት ፕሮጀክት ቀርጾ እንቅስቃሴ መጀመሩን አስታወቀ። ለዚህም በአከራካሪ ዋና ዋና ብሔራዊ ጉዳዮች ላይ የውይይት መድረኮችን እንደሚያዘጋጅ ኃላፊዎቹ ገልጸዋል። ይህንንም ከዜና ቀጥሎ በሚቀርበው የመጽሔት ክፍለ ጊዜ አካተነዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ በሚል ተጠርጥረው ታስረው የነበሩ 56 ሰዎች በሙሉ ከ10 ቀን ቆይታ በኋላ የዋስትና መብታቸው ተከብሮ መለቀቃቸው ተገልጿል። አዲስ ቸኮል ዝርዝሩ ልኳል። በሜታ ወረዳ ስር በሚገኙት የቁልቢና ጨለንቆ ከተሞች ባልታወቀ ሰዓት እና ቦታ ተሰብስባችሁ የአማራ ብሔራዊ ንቅናቄ ወይም አብንን በገንዘብ ረድታችኋል በሚል ተጠርጥረው ተይዘው የነበሩት ስምንት የቁልቢና አርባ ስምንት የጨለንቆ ከተማ ነዋሪዎች ዋስትና ተፈቅዶላቸው ከስር ተፈተዋል። ስማቸው እንዲገለጽ ያልፈለጉ የታሳሪ ቤተሰብ እንዲህ ብለውናል። በታሰቡበት ጊዜ ልክ እንደ ወንጀለኛ በግድ ፎቶ እንዲነሱ ተደርገዋል። ሁሉም ሰኞች ቤታቸው በተሰጥሽበት ጊዜ ከቁሉቢ አምስት ሰው፣ ከጨለንቆ ሰባት ሰው፣ ምንም አይነት ነገር በቤታቸው አልተገኘም። ፍተሻ ተካሄዶባቸው ነው። አዎ ፍተሻ ተካሂዷል። ማለት ህጋዊ በሆነ መንገድ የሀገር ሽማግሌ ባለበት የፍርድ ቤት ወረቀት ይዘው ነው። ፖሊስ ፍተሻ ባደረገበት ጊዜ ምንም አይነት ነገር አለ። የጠቆሙት ሰዎች የተባሉት ደግሞ ለምስክርነት እንዲቀርቡ ቢጠየቁ ፍርድ ቤት ቀርበን ምስክርነት አንሰጥም ብለዋል። የተወሰኑት ደግሞ ከሀገር ወጥተው ሄደዋል። ማለት ከዛ አካባቢ የሉም የጠቀሙት ስለዚህ፣ በግል በጥላቻ ያደረጉት ነገር ነው። አሁን ሲለቀቁ አሻራ ውስተዋል። በዋስ ነው የተፈቱት በሚፈልጉ ጊዜ እንዲ እንዲቀርቡ ማለት ነው። በጥርጣሬ የታሰሩት ምንም አይነት ነገር እንዳልተገኘባቸው ገልጸዋል። የአማራ ብሔራዊ ንቅናቄ አብን ከሳምንት በፊት ከሁለት መቶ በላይ አባሎችና አባሎችም ደጋፊዎች የሚያልሆኑ አማሮች የአብን ደጋፊዎች ናቸው በሚል ኦሮሚያ ውስጥ ታስረዋል ሲል መግለጫ አውጥቶ ነበር። በመግለጫው መዋቅር ስለዘረጋባቸው ነዋሪዎች ግን በአብን አባልነትና ደጋፊነት እየታሰሩ ነው ብሎ ከጠቀሳቸው አካባቢዎች አንዱ ሜታ ወረዳ ነበር። በሌሎች የሐረርጌ ከተሞችም በተመሳሳይ መንገድ የታሰሩ እንዳሉ አስቀድሞ ቢነገርም እስካሁን መፈታታቸው የተሰማው ግን የሜታ ወረዳ ታሳሪዎች ብቻ ናቸው። የምስራቅ ሐረርጌ ዞን ፖሊስ መረጃ ማዕከል ከሜታ ወረዳ ውጭ በዞናችን ሌሎች ወረዳዎች በዚህ ወንጀል የታሰረ የለም ብለዋል። በምዕራብ ሐረርጌ በተመሳሳይ ወንጀል ተጠርጥሮ የታሰሩ ሰዎች ግን ስለመፈታታቸው የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስና፣ እናመሰግናለን። የህዝባዊ ወያነ ሀርነት ትግራይ ህወሀት ማዕከላዊ ኮሚቴ በዛሬው ዕለት አስቸኳይ ስብሰባ አካሂዷል። አስቸኳይ ስብሰባው የተጠራው በተለያዩ ሀገራዊና ክልላዊ ወቅታዊ ጉዳዮች ዙሪያ ለመነጋገር መሆኑን የህወሀት ማዕከላዊ ኮሚቴ ጽህፈት ቤት ማስታወቁን የሀገር ውስጥ የዜና ማሰራጫዎች ዘግበዋል። መግለጫ ይወጣል ተብሎ ይጠበቃል። ኤርትራና ኢትዮጵያ ከ20 አመታት በኋላ ታሪካዊ የሰላም ስምምነት ላይ የደረሱበትን የዛሬውን ልክ አንድ አመት መታሰቢያ ምክንያት በማድረግ ሂዩማን ራይትስ ዋች ዕለቱን አስመልክቶ ባወጣው መግለጫ ኤርትራ ውስጥ በአመቱ ውስጥ እምብዛም ለውጥ እንደሌለ ተናገረ። የኤርትራ መሪዎች ከኢትዮጵያ ጋር የነበረውን ጦርነትም ሰላምም ያልነበረበት ሁኔታ እጅግ አፋኝ ለሆኑት ፖሊሲዎቻቸው ሰበብ አድርገው ሲጠቀሙበት ቆይተዋል፣ ያለው ሂማን ራይትስ ዋች ብዙዎች ታዲያ በሁለቱ ሀገሮች መካከል ሰላም መመስረቱ አዲስ የሰብአዊ መብት ከበሬታ ምዕራፍ ይከፍትልናል የሚል ተስፋ ሰንቀው ነበር ብሏል። ሆኖም አለ፣ ባለፈው አንድ አመት ይህ ነው የሚባል ለውጥ አልተደረገም። ኤርትራ ውስጥ ካሉት አሰቃቂ ካላቸው ችግሮች አንዱ ወጣቶችን ላልተወሰነ ጊዜ በብሔራዊ ውትድርና አገልግሎት ማስገደድ መሆኑን የጠቀሰው ሂማን ራይትስ ዋች በሺዎች የተቆጠሩ ወጣቶች አሁንም በአደገኛ መንገዶች ወደ ውጭ ሀገር መሰደዳቸውን እንዲቀጥሉ እያደረገ ነው ብሏል። ይህ በዚህ እንዳለ ኢትዮጵያና ኤርትራ ታሪካዊ የሰላም ስምምነት የተፈራረሙበትን አንደኛ ዓመት ምክንያት በማድረግ ለበርካታ ዓመታት የዘለቀውን የጦርነትና የግጭት ወቅት አክትሞታል ያሉት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ ሀገሮች አምስቱንም የስምምነት ዋና ዋና ዋልታዎች ሙሉ በሙሉ ተግባራዊ ለማድረግና ክልላዊ ትብብርን ለማጠናከር በቁርጠኝነት መስራታቸውን እየቀጠሉ ናቸው ብለዋል። በዩናይትድ ስቴትስ የእንግሊዝ አምባሳደር ፕሬዚደንት ዶናልድ ትራምፕን እርባና ቢስ በራስ መተማመን የጎደላቸውና ብቃት የሌላቸው አስተዳደራቸውን በተለየ ሁኔታ የተመሳቀለ እንደሆነ በመግለጽ ማዋደቃቸው ይፋ ከወጣ በኋላ ከአምባሳደሩ ጋር ከእንግዲህ እንደማይሰሩ ፕሬዚደንቱ አስታውቀዋል። ማይክል ብራውን ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። የዩናይትድ ስቴትስ መንግስት ለእንግሊዝ ኤምባሲ ኦፊሴላዊ ደብዳቤ ስለ መላክ አለመላኩ ለጊዜው አይታወቅም። ፕሬዝደንት ትራምፕ ባወጡት የትዊተር መልእክት ግን ዲፕሎማት ኪም ዳሮችን እንደማያውቋቸው ዲፕሎማቱ ዩናይትድ ስቴትስ ውስጥ የተወደዱ ወይንም በመልካም የማይታዩ ሰው አለመሆናቸውን ገልጸዋል። እንዲያውም ወፈፌው አምባሳደር ብለው ጠርተዋቸዋል። እንግሊዛውያኑ ግን አምባሳደር ዳሮዎች ወደ አገራቸው የሰደዱትን ዲፕሎማሲያዊ ጦማር አሹልኮ ያወጣው ማን እንደሆነ ለማወቅ እየማሰኑ ናቸው። የእንግሊዝ ውጭ ጉዳይ ሚኒስትር ጄረሚ ሃንት ነገሩ እንዴት ሊፈጠር እንደቻለ ማግኘት አለብን። በመላው ዓለም ያሉ ቡድኖቻችን እውነተኛ ግምገማዎቻቸውን እየሰጡን እንዲቀጥሉ መተማመን እንዲኖራቸውም ስለምንፈልግ የዚህን መልእክት መሽለኪያ ቀዳዳ ለማወቅ እንመረምራለን፣ እናገኘዋለን። ያገኘነው ጊዜ ታዲያ ብርቱ መዘዝ እንደሚኖረው አያጠራጥርም። ከሁለት ዓመት በላይ ለሆነ ጊዜ ከፍተኛ መልእክተኛቸው አድርገው ዋሽንግተን ያኖሯቸው ዲፕሎማት በዚች የረዥም ጊዜ ወዳጅ የሆነች ሀገር መሪ ላይ የጻፉት ማሞካሸት የራቀው ግምገማ የለንደን ባለሥልጣናትን በእጅጉ እያሸማቀቀ እንደሆነ እየተነገረ ነው። ይሁን እንጂ ሰሞኑን የተጋለጠውን የአምባሳደሩን ግምገማ ይዘት ትክክለኝነት አላስተባበሉም። ዋሽንግተን የሚገኙት የእንግሊዝ የንግድ ሚኒስትር ሊያም ፎክስ ግን በጉብኝታቸው ወቅት ከፕሬዝደንቱ ልጅና አማካሪ ኢቫንካ ትረምፕ ጋር ሲገናኙ ይቅርታ እንደሚያቀርቡ ተናግረዋል። የአምባሳደሩ መልእክት የታሰበው ለእንግሊዝ ከፍተኛ ሚኒስትሮችና የመንግስት ሰራተኞች በመሆኑ ሹክባዩም እዚያው የሎንዶን ፖለቲከኛ ባለስልጣናት መካከል ያለ እንጂ ከውጭ መንግስት የሚጠረጠር አለመሆኑን ያምናሉ። ለበርካታ ሳምንታት ከዘለቀው ግዙፍና ቁጣ የቀላቀለ የተቃውሞ ሰልፍ በኋላ የሆንግ ኮንግ አስተዳዳሪ ካሪ ላም በወንጀል የሚከሰሱ ሰዎችን ወደ ቻይና ፍርድ ቤቶች እንዲላኩ ሊፈቅድ የነበረው ሕግ አብቅቶለታል፣ ሞቷል ሲሉ አስታወቁ። በተቃውሞ ተወጥረው የከረሙት ካሪ ላም ዛሬ ውሳኔውን ይፋ ባደረጉበት ጋዜጣዊ ጉባኤ ህዝቡ አሁንም መንግስትን እንደሚጠራጠርና ህጉን እንደገና ያንቀሳቅሰዋል በምክር ቤት የሚል ስጋት እንዳለው አምነዋል። ህጉን ለማሳለፍ የተደረገው ሙከራ ሙሉ በሙሉ መክሸፉን ቢናገሩም ተቃዋሚ ሰልፈኞች በጠየቁት መሰረት ይሰረዝ እንደሆነ ግን በውል የተናገሩት ነገር የለም። በመጨረሻም ኢራን የኒውክሌር መርሃ ግብሯን የሚገድበውን ስምምነት የማክበሯን ጉዳይ በተመለከተ ሁሉም ወገኖች በአስቸኳይ ተሰብስበው እንዲነጋገሩበት አውሮፓውያኑ የውሉ ፈራሚዎች ጠየቁ። የተባበሩት መንግሥታት የአቶሚክ ድርጅት ኢራን ስምምነቱን ከወሰነላት የዳበረ ዩሬንየም መጠን ማለፏን ካረጋገጠ በኋላ ነው ይህን የስብሰባ ጥሪ ያቀረቡት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 2 2011 ዓ.ም ምሽት ፕሮግራም ነው። አሃዱ 43 ይቅርታ፣ አሃዱ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ፌዴራሊዝምና ሕገ መንግሥታዊነት በኢትዮጵያ የወጣቱ ኃይል የታጠቀውም ያልታጠቀውም መንግሥትን ተክቶ የመንግሥት ሥራ እየሠራ ነው። የመንግሥት ሥራ ስል ኔጌቲቭም ፖዚቲቭም ማለት ነው። ስለዚህ አክት ባለማድረግ ወሳኞቹን ጥያቄዎች በማስተላለፍ ፖስፖን በማድረግ የባሰ መንግስት ራሱን ገመድ እያጠነጠነ እንደሆነ ይገባል። የአዲስ አበባ ዩኒቨርሲቲ መምህር ዶክተር አሰፋ ፍስሐ ናቸው የሰማናቸው። ዘገባ ይዘናል። በወጣትነቱ ያለፈ ታላቅ ራሻዊ የስነ ጽሁፍ ሰው ሌርሞንቶቭ የሚባል ደራሲ ነገር ሲገባል ለራስም ለሌላውም ይቅርታ ማድረግ እንችላለን ይላል። ከመረዳት የሚመጣ ፈውሳል በጀርመኑ የድሬዝደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰርና የበርካታ መጽሐፍት ደራሲው ዶክተር ዋልተ ንጉስ ዳርጌ ናቸው። የሰማችኋቸው በምሽቱ የሐኪሙን ይጠይቁ ክፍለ ጊዜ በዩናይትድ ስቴትስ የሜዮ ክሊኒክ የሕክምና የትምህርት ክፍሉ ኃላፊ ከሆኑት ከፕሮፌሰር ዮናስ እንዳለገዳ ጋር ይቀርባሉ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ከእናንተ ጋር ነው። በአሃዱ ዘጠና አራት ነጥብ ሦስት ላይም ስርጭታችንን በቀጥታ መከታተል ትችላላችሁ። በአጋጣሚ በእነዚህ የመጀመሪያ የአሃዱ ስርጭት ቀናቶች አንዳንድ የፕሮግራም መደራረብ ወይም ደግሞ የድምፅ መቆራረጥ ችግር ቢኖር ይቅርታ እንጠይቃለን። በቅድሚያ አስተያየቶቻችሁን ስጡን፣ እያስተካከልን እንቀጥላለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓንና ከተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ በተገኘ አምስት ሚሊዮን ዶላር አምስት ሺህ ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የ ኢትዮጵያ ኃላፊ አስታውቀዋል። የኢትዮጵያ መንግስት ተፈናቅለው የነበሩትን መመለሱን ገልጾ ከአጋር ድርጅቶችና ከለጋሽ ሀገሮች በሚገኘው ድጋፍ መልሶ በዘላቂነት የማቋቋም ስራ እያከናወነ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል። የተባበሩት መንግስታት ድርጅት የልማት ፕሮግራም የኢትዮጵያ ኃላፊ ቱራን ሳለ በምዕራብ ጉጅና ገዲዮ ዞኖች ተፈጥሮ የነበሩ ጥቃትና ግጭት የበርካቶችን ኑሮ ማቃወሱን ጠቁመው የተጎዱ ዜጎችን ለመደገፍ አዲስ እርዳታ ይፋ መሆን ነው የተናገሩት። እርዳታው ተፈናቅለው ለነበሩ 50 ሺህ አባና ማወራዎች ድጋፍ የሚውል ሲሆን ለአራት አመታት የሚቆይ የ20 ሚሊዮን የአሜሪካን ዶላር ድጋፍ መሆኑም ገልጿል። የተባበሩት መንግስታት ድርጅት የልማት መርሃ ግብር ከዴንማርክና ጃፓን መንግስታት በተገኘ 25 ሚሊዮን እንዲሁም ድርጅቱ ከሚመድበው 25 ሚሊዮን ዶላር አምስት ሺ አባና ማወራዎች በመጀመሪያው ዙር ተጠቃሚ ያደርጋል ብለዋል። ድጋፉ ኢላማ ያደረገው መልሶ ማቋቋም፣ ለዘላቂ ሰላምና ልማት፣ ለስራ እድል ፈጠራና ለምግብ ዋስትና መርሃ ግብሮች ነው። ሴቶችና ወጣቶችንም ማዕከል እንደሚያደርግም ተገልጧል። ፕሮጀክቱ ለዘላቂ ልማትና ሰላም መሰረትን ለመጣል ይሆናል። ዩኤንዲፒ ሁለም በአጋርነት ከእናንተ ጋር ይዘልቃል። ተመሳሳይ ችግሮች እንዳይፈጥሩ የመከላከል ልማት መስራት ሲያስፈልግ የማልማትና ድጋፍ ደግሞ ሲያስፈልግ ሰብአዊ ድጋፍ ያደርጋል። የዴንማርክና የጃፓን መንግስታት ያለውን የገንዘብ ድጋፍ ለመሙላት ላደረጉት ድጋፍ ምስጋና አቀርባለሁ። ዛሬ ደግሞ አዲስ የምስራች አለኝ። ሰባት መቶ ሺህ የአሜሪካን ዶላር ዩኤንዲፒ ለኢትዮጵያ ድጋፍ አድርጓል። ድርጅታችን በተመሳሳይ በሶማሌ ክልልም ተመሳሳይ ድጋፍ በማድረግ ላይ ነው። with a view to improving livelihoods of drought-affected households and to strengthen the resilience of vulnerable groups in work there and Dahar, where it is. <laughs> የተፈናቀሉ ዜጎችን ወደ ቀያቸው በመመለስ መልሶ ማቋቋም ስራ ከአጋር ድርጅቶች ጋር እየተሰራ ነው ብለዋል። ዛሬ በአዋሳ ከተማ ይፋ በተደረገው በዚህ ፕሮግራም የዴንማርክና የጃፓን አምባሳደሮች እንዲሁም የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የስራ ኃላፊዎች የተገኙ ሲሆን የተፈናቀሉ ዜጎችን ወቅታዊ ሁኔታ ለመጎብኘት ወደ ድጋጭፍ አቅንተዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዘገባዎቻችን ይቀጥላሉ። ኢንተርናሽናል ሪቫይቫል ሚኒስትሪ የተሰኘ ድርጅት በሚቀጥለው ዓመት እንደሚካሄድ በሚጠበቀው ሀገር አቀፍ ምርጫ ምቹ ሁኔታ ለመፍጠር የብሔራዊ መግባባት ፕሮጀክት ተቀርጾ እንቅስቃሴ መጀመሩን አስታውቋል። ለዚህም በአከራካሪ ዋና ዋና ብሔራዊ ጉዳዮች ላይ የውይይት መድረኮችን እንደሚያዘጋጅ ኃላፊዎቹ ገልጸዋል። መለስካቸውም አዘርዝሩን ይዟል። በዩናይትድ ስቴትስ እና በኢትዮጵያ ሕጋዊ ዕውቅና እንዳለው የገለጸው ኢንተርናሽናል ሪቫይቫል ሚኒስትሪ የተሰኘው ድርጅት በሚቀጥለው ዓመት የሚካሄደውን ምርጫ ታሳቢ በማድረግ አይዲያ ወይም ኢንተርናሽናል ኢንስቲትዩት ፎር ዴሞክራሲ አንድ ኤሌክቶራል አሲስታንስ፣ ኢንተር አፍሪካ ግሩፕ እና ከአውሮፓ ሕብረት ጋር በመተባበር በኢትዮጵያ ውስጥ በብሔራዊ መግባባት ዙሪያ ያተኮረ ፕሮጀክት ቀርጸው እንቅስቃሴ መጀመሩን በተለይ ለመገናኛ ብዙሃን ሠራተኞች ባዘጋጀው መድረክ አስረድተዋል። ፕሮጀክቱ በአገሪቱ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮች ላይ ተጽዕኖ በሚያሳድሩ አከራካሪ ጉዳዮች ላይ ብሔራዊ መግባባት እንዲፈጠር አላማ ያለው ነው። የፕሮጀክቱ ዋና አስተባባሪ አቶ ጋረደው አሰፋ ይህንን በተመለከተ ተጨማሪ ማብራሪያ ሰጥተዋል። በአጭሩ ሁሉንም ያካተተ ዲያሎግ ማድረግና ኤቪደንስ ቤዝድ እንዲሆን ዲያሎጉ በጥናት ላይ የተመሰረተ ሆነ የሀገርን ሰላም ሊያመጣ በሚችል ሁኔታ ፖለቲካውን፣ ኢኮኖሚውን፣ አገራዊ መግባባት፣ አገራዊ ስምምነት፣ የአገር ሰላም በሚያመጣ መንገድ ማስተካከል ማለት ነው። ስ ደ ኦብጀክቲቭ ማለት ነው። በአጠቃላይ መድረኮቹ ሁሉን አካታችና በእውቀትና ምርምር ላይ የተመሠረተ ውይይት የሚካሄድባቸው እንደሆኑም አዘጋጆቹ ይናገራሉ። በእነዚህ መድረኮች አማካይነት በሚካሄዱ ውይይቶች ከምርጫው በፊት ሊኖሩ የሚችሉ መራርነትና አደገኛ ግጭቶችን ለማስወገድም ያለሙ ናቸው። የኢንተርናሽናል ሪቫይቫል ሚኒስትሪ ዋና ሥራ አስፈጻሚ ሬቨረንድ ዳንኤል ጣሰው ይህንን አብራርተዋል። ሁሉን አካታች በእውቀት ላይ የተመሰረተ ብሔራዊ የመግባባት ውይይት ይላል እና እንድትይዙልን የምንፈልገው አንዱ ሁሉን አካታች እንደሆነ ነው። ሁሉን አካታች ማለት ኦል ኢንክሉዚቭ ማለት ነው እና ሪሊ የሰላምና የእርቅ ኮሚሽን መሪዎች ምናሉ? በመንግስት ላይ ቅሬታ ያላችሁም ሰዎች እኛ ልንሰማችሁ ዝግጁ ነን፣ እና ኑና አግኙን የተለያየ ቅሬታ ያላችሁ ሲሉ ሰምቻለሁ። ስለዚህ ማንኛውም ማይኖሪቲ፣ ማጆሪቲ፣ ፕሮ ጋቨርንመንት፣ አንታይ ጋቨርንመንት የዚህ ውይይት ተካፋይ ይሆናሉ። ማንም አይቀርም በራሳቸው ፈቃድ ካልቀሩ በቀር እኛ ሁሉንም የምንጋብዝበት ነው የሚሆነው ማለት ነው። ሬቨረንድ ዳንኤል ከዚህም በተረፈ አሁን በሀገሪቱ ከሚታየው የእስላምና ግጭት ሁኔታ በመነሳት ይመስላል የሲቪክ ማህበረሰብ ድርጅቶችና የሃይማኖት መሪዎች ሊኖራቸው ይገባል ያሉትን ድርሻም አንስተዋል። በተለይ ደግሞ ሲቪክ ሶሳይቲዎች እንደኛ አይነት ሲቪክ ሶሳይቲዎችና የሃይማኖት ተቋማት አሁን በአጠቃላይ ባለው በአገሪቷ ሁኔታ ውስጥ የማግባባትና የማቀራረብ ስራ መስራት ያለባቸው ሲቪክ ሶሳይቲዎችና የሃይማኖት ተቋማት ሶስተኛ አካል ሆነው እንግዲህ ገለልተኛ የሚለው ቃል ትንሽ አከራካሪ ነው ለሰላምና ለፍትህ ገለልተኛ አይደለንም። ያለ አድሎ፣ ለማንም ሳያዳሉ ሲቪክ ሶሳይቲዎችና የሃይማኖት ተቋማት በዚህ ሰዓት ከፍተኛ ሮል መጫወት ይኖርባቸዋል ማለት ነው። ኃላፊዎቹ እንዳስታወቁት በዚህ ፕሮጀክት አማካኝነት እውን ለማድረግ የተፈለገው ከምርጫ በፊትና በኋላ ፍትሐዊ፣ ተአማኒና ሰላማዊ የምርጫ አካሄድን ማረጋገጥ፣ በመጨረሻም አገር አሸናፊ እንዲሆን ማድረግ ነው። ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል በቤኒሻንጉል ጉምዝ ማንዱራ ወረዳ ሰባት ሰዎችን በመግደል የተጠረጠሩ አስራ አራት ግለሰቦችን መያዙን የክልሉ ጸጥታና ሰላም ግንባታ ቢሮ አስታወቀ። ተጠርጣሪዎቹ ጥቃቱን የፈጸሙበት ጠመንጃና ቀስቶችም መያዙን ነው የቢሮው ኃላፊ የገለጹት። በሌላ በኩል የቀበሌው ነዋሪዎች ሌላ ጥቃት ሊፈጸምብን ይችላል በሚል ስጋት ወደ አማራ ክልል እየሄዱ መሆናቸው ተነግሯል። ክልሉ ሁኔታውን ለማረጋጋት ከአማራ ክልል አመራር ጋር ለመወያየት ማቀዱን አስታውቋል። ናኮር መልካ ተጨማሪ ልኳል። በቤኒሻንጉል ጉሙዝ መተከል ዞን ማንዱራ ወረዳ ባለፈው እሁድ ሰባት ሰዎችን ገለዋል ተብለው የተጠረጠሩ አስራ አራት ግለሰቦች ተያዙ ሲል የክልሉ ፀጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባየታ ተናግረዋል። አቶ አበራ እንዳሉት ግለሰቦቹ በወረዳው ገነተ ማርያም ቀበሌ ተከስቶ የነበረውን ግጭት በማስተባበር እና በግድያ ተሳትፈዋል ተብለው የተጠረጠሩ ናቸው ብለዋል። ከእነዚህ መካከልም አንድ የወረዳው ግብርና ባለሙያ ይገኝበታል ሲሉ ኃላፊው ተናግረዋል። ይህ ዘገባ እስከተጠናከረበት ድረስ አንድ ጠበንጃና በርካታ ቀስቶችም በቁጥጥር ስር መዋላቸውን ኃላፊው አመልክተዋል። የቢሮ ኃላፊ አቶ አብራ ባየታ ለቪኦኤ እንዳሉት ጥቃቱን ተከትሎ የቆሰሉ አስራ አንድ ሰዎችም በፓዌ ሆስፒታል የህክምና ድጋፍ እየተደረገላቸው መሆኑን ጠቅሰዋል። ጥቃቱን ተከትሎ አንዳንድ የቀበሌው ነዋሪዎች እየተፈናቀሉ መሆናቸው የገለጸው ደግሞ አንድ ስሙ እንዳይጠቀስ የጠየቀ ነዋሪ ነው። ጠዋት አድሬም ዘው ጠዋት ላይም ነበር አርባ ስድስት የሚሆን ደረሰነት መኪና ገብቷል። አርባ ስድስት የሚሆን የደረሰነት መኪና ኮልኮሌም፣ አውቲዝም፣ ኤፌሳርም፣ ሀሶኒም ገብቶ ሁሉም እየጫነ ምንም እቃ ሳይቀረ ሁሉም እየጫነ ወጧል። ቁጥሩ ምን ያህል ይሆናል? ሙሉ ከሊቀመንበሩ ጀምሮ ማለት ነው ዋና ሊቀመንበር ከደስ የሚባለው ጀምሮ ወደ ፓዊ የተወሰነ ሄዷል። ግን ሙሉ የገባ ወደ አማራ ክልል ወደ ቻ ሄደና ለመውጣት ምንድን ነው ያስገድዳል? በቃ እኛ እንሄዳለን። በቃ ከዚህ በላይ ከአስቸካቲ ግድያ በላይ ምን ትላለህ አንተ? ቆይስ ይህን በተመለከተም አቶ አበራን ጠይቀናቸው ነበር። ሰው እየወጣ ነው የሚል መረጃ ነው የደረሰን ያለውጠታ ኃይልና የመንግስት አካላቶች ሰዎቹን እያረጋግጋሉበት ሁኔታ ነው ያለው በተጨባጭ ንታክል ሰው ነው ወጥቷል የሚለውን መረጃ ለመስጠት ይቸገራለሁ። አሁን በወረዳውም ሆነ በቀበሌው የመንግስት ጸጥታ ኃይል በመግባቱ አንጻራዊ ሰላም ተመልሰዋል ያሉት ኃላፊው ችግሩ እንዳይባባስ እየሰራን ነው ያሉትን ገልጸዋል። አሁን አካባቢውን ለማረጋጋት ከአማራ ብሔራዊ ክልላዊ መንግስት ጋር የጋራ ኮማንድ ፖስት እቅድ እያቀድን ነው። እቅዱን ነገ እናጸድቀዋለን። ከጸደቅ በኋላ ወደ ስራው ሲገባል ማለት ነው አካባቢው ላይ ያለውን ሰላም ሁኔታ ወደ ቀድሞ እንዲመለስ ለማድረግ ማለት ነው። ባለፈው ሁለት ሳምንት በዳንጉር ወረዳ ሀምሳ ሰባት ሰዎች መገደላቸውን ያስታወሱት አቶ አበራ አማራ ክልል ጃዊ ወረዳም ከሁለት ወር በፊት የታጠቁ ኃይሎች በርካታ ሰዎችን ገለዋል ብለዋል። ከግጭቱ ጋር ተያይዞ በማህበራዊ ድረገጾች የሚተላለፉ መረጃዎች በጣም የተጋነኑ በመሆናቸው ማህበረሰቡ ከእውነተኛና ታማኝ ምንጮች ለማግኘት ጥረት እንዲያደርግ መክረዋል። ለቪኦኤ ናኮር መልካ ነቀምቴ። አመሰግናለሁን፣ አኮር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሱዳን ሰላማዊና የተረጋጋ ማኅበረሰብ መመስረት ከፈለገች ከጠብጫሪነትና ከዐመፅ ተግባሯ መቆጠብ ይኖርባታል ሲሉ የተባበሩት መንግሥታት ድርጅት የሰብዓዊ መብቶች ተሟጋች ጠበብ ታሳስበዋል። አንድ የድርጅቱ ከፍተኛ ባለስልጣን ሱዳን ውስጥ ያለውን ተጨባጭ ሁኔታ በተባበሩት መንግሥታት ድርጅት ከፍተኛ ኮሚሽነር ስም ለድርጅቱ የሰብዓዊ መብቶች ጥበቃ ምክር ቤት መግለጻቸውን ጠቅሳ ከጄኔቭ ሊሳ ሽላይን ያጠናቀረችው ዘገባ፣ አለ አዲስ አበባ ያቀርበዋል። የሱዳን የነጻነትና የለውጥ ኃይሎች ከወታደራዊ የሽግግር ምክር ቤት ጋር የደረሱት ስምምነት አበረታች መሆኑን የሰብዓዊ መብት ጥበቃ ረዳት ዋና ጸሐፊ አንድሩ ጊልሞር ተናግረዋል። በሱዳኑ የሲቪል ተቃዋሚ ወገንና በወታደራዊ ጁንታ መካከል ለሥልጣን ክፍፍሉ የተደረሰውን ቅድመ ስምምነት የሸመገሉትንም የአፍሪቃ ኅብረትንና ኢትዮጵያን አመስግነዋል። ይሁንና ለረጅም ጊዜ ሥልጣን ላይ የቆዩትን ፕሬዚዳንት ኦማር አልባሽርን ባለፈው ሚያዚያ ሦስት ቀን ከሥልጣን ለማስወገድ ለወራት ያህል ከተካሄደ ግጭትና ተቃውሞ በኋላ የተደረሰበትን ይህን ስምምነት ዘላቂ ለማድረግ ቀላል ያልሆነ ትዕግስትና መቻቻል እንደሚጠይቅም ረዳት ዋና ጸሐፊው አስገንዝበዋል። ከፕሬዚዳንት ኦማር አልበሽር ከስልጣን መወገድ በኋላ የሱዳን ግጭት ትቷቸው ያለፉ እንደ ኢኮኖሚያዊ ማህበራዊና ፖለቲካዊ ቀውሶች መወገድ ያለባቸው ችግሮች መሆናቸውን ከፍተኛው የስደተኞች ኮሚሽነር ያጤናል። እናም አጠቃላይ መፍትሄው ከሰብአዊ መብቶች ጥበቃ ጋር የተያያዘ ነው ያለመታደል ሆኖ ግን አሉ ጊልሞር። የአልባሽር መወገድ ሱዳንን ከአመፅና ከወከባ ነጻ አላደረጋትም። ባለፈው የአውሮፓውያኑ ሰኔ ስድስት ቀን ከአንድ መቶ በላይ ሰላማዊ ተቃዋሚዎች በጸጥታ ኃይሎች መገደላቸውን አስታውሰዋል። የዚህ ግድያ ሰበቡ ወይም መነሻው ደግሞ ወታደራዊ አገዛዝ እንዳይቀጥል በማለት ተቃውሞ ያካሄዱ ሲቪሎች ለአያሌ ወከባና ጥቃት መዳረጋቸው መሆኑንም ጊልሞር አመልክተዋል። በሱዳን የሚገኙ ተቃዋሚ ፓርቲዎች በሙሉ ማንኛውንም ያልተፈታ ችግር በውይይት እንዲፈቱ እናበረታታለን። በሰላማዊ መንገድ የተቃውሞ ድምፅ በማሰማት ላይ በነበሩት ላይ የተፈጸመው ጥቃት በነጻና ገለልተኛ ወገን እንዲመረመር ባለፈው ሳምንት የተደረሰውን ስምምነት ሰብአዊ መብት ጥበቃ ከፍተኛ ኮሚሽነሩ ተቀብሎታል። ይህ አይነቱ ምርመራ የአመፁ ሰለባ ለሆኑት ሁሉ ፍትህና ክብር ይሰጣል። ወታደራዊ የሽግግር ምክር ቤት ማንኛውንም የመብት ጥሰት በአንክሮ እንደሚመረምርና እንደሚከታተል የሱዳን የፍትህ ሚኒስትር ኦሳማ ሆይዲያ በትርጁማን ተናግረዋል። የሚኒስትሩን ንግግር የተረጎሙት ሱዳን ሕዝባዊ አብዮት አካሄዳ ወደ ሽግግር በሚያደርሳት በአዲስ የለውጥ ሂደት ውስጥ ትገኛለች። በዚህ አዲስ የለውጥ ዘመን ሱዳን በቀደመው የችግር ዘመኗ ያጋጠሟትን መሰናክሎች ለመቋቋም የዓለም አቀፉን ማኅበረሰብ ድጋፍና ትብብር ትፈልጋለች ነው ያሉት። ሱዳን የአካሄድ አቅጣጫዋን እየቀየረች ነው የሚሉት የፍትሕ ሚኒስትር የተጣለባት ማዕቀብ ሊነሳላትም ይገባል ብለው አገሮች ካበደሯት ገንዘብም ነጻ እንዲያደርጓት ጠይቀዋል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እያዳመጣችሁ ያላችሁት። ሙዚቃን ጋብዛችሁ አሁን ኤፍሬም ታምሩ የኔ መውደድ ለሁለተኛው አጋማሽ ወደ ተሰናዱ ዝግጅቶች ከማለፋችን በፊት ዋና ዋና ዜናዎቹ። መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓንና ከተባበሩት መንግስታት የልማት መርሃ ግብር በተገኘ አምስት ሚሊዮን ዶላር አምስት ሺህ ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የኢትዮጵያ ኃላፊ ተናግረዋል። በቤንሻንጉል ጉሙዝ ማንዱራ ወረዳ ሰባት ሰዎች በመግደል የተጠረጠሩ 17 ግለሰቦችን መያዙን የክልሉ የጸጥታና የሰላም ግንባታ ቢሮ አስታወቀ። በሌላ በኩል የቀበሌው ነዋሪዎች ሌላ ጥቃት ሊፈጸምብን ይችላል በሚል ስጋት ወደ አማራ ክልል እየሄዱ መሆናቸው ተነግሯል። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ ተብለው ተጠርጥሮ የታስረው የነበሩ 56 ሰዎች በሙሉ የዋስትና መብት ተከብሮ መለቀቃቸው ተገለጸ። አመሰግናለሁ ቆንጂት ለሰዓቱ ዋና ዋና የዓለም ዜና ፕሮዲውሰሯ ብርሃን ኃይሉ ቴክኒሺያን ኦድሪስ ሬጅስ ዌብና ማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው ዋና አዘጋጅ ትዝታ በላቸው እያስተናገድናችሁ ያለ ነው ሰሎሞን አባተና ቆንጂት ታዬ ነን ዝግጅታችን ይቀጥላል በ19 ና በ25 ሜትር ባንድ እንዲሁም አሃዱ 94 ነጥብ 3 በናይል ሳት እንደዚሁም ፌስቡክ ላይቭ አት ቪኦኤ አማሪክ ላይ ነው እየተከታተላችሁን ያላችሁት። ሲዳማ ውሳኔ ሕዝብ ይቅርታ፣ ይህ ዘገባ ዘግየት ብሎ ይመጣል። አሁን ወደ ሐኪሙን ይጠይቁ እናልፋለን። ከሰው ልጅ የተፈጥሮ ስሜት ጸባይ ኃይል የተቀላቀለና ጠብ አጫሪ ዝንባሌ፣ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው የተነሱ ጥያቄዎች ናቸው። ሐኪሞን ይጠይቁ ለምሽቱ ትኩረት የሚያደርግባቸው ጭብጦች ባለፈው ሳምንት ለትውውቅ ያህል በቀረበው በዚህ ተከታታይ ዝግጅት ለጥያቄዎቹ ትንታኔውን የሚሰጡን የዘወትር ፕሮግራሙ ተባባሪ እዚህ ዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው እና የትምህርት ክፍሉ የሕክምና ትምህርት ቤቱ ኃላፊ ፕሮፌሰር ዮናስ እንዳለገዳና በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና ብዙ መጽሀፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። ወደ ዝግጅቱ ዶክተር ዋልተ ንጉስ በኢትዮጵያ በቅርቡ የሚታዩትን ሁኔታዎች መሰረት ያደረገ እንዲያውም እርስ በማስታወሻ ጽሁፎ ካላወቅ ነው ሊያጠፋን ይችላል፣ በግል በፖለቲካና ማህበራዊ ታችን ጭምር የሚንጸባረቅ ይሉታል። ይሄ ኃይል የተቀላቀለበት በጣም ስሜታዊነት የጎላበትና አልፎ አልፎም ጠባጫሪነት ጭምር የሚታይበት ዝንባሌ ነው። መነሻ የሆኖት ያልተጣራ መረጃ ይዞ ሊያስከትል የሚችለውን ጣጣ ሳይመዝኑ ግለሰቦች ይበልጡን በስሜት በመመራት የሚፈጽሙትን ድርጊት ነው መሰረት ያደረጉት። በቅድሚያ እስኪ የዚህን ጽንሰ ሀሳብ ምንነት ያስጨብጡን። ኦኬ ጥሩ ትርጉም ስለሌለን ምናልባት አግሬሽን በሚለው እኔ ብቆይ እመርጣለሁ። በስነ ልብ ሆነው አግሬሽን የሚባለው ባህሪ ቁጣን ያዘለ የሀይል ድርጊት ሊሆን ይችላል። ሰውንም በጉልበት የሆነ ነገር ማድረግ ማለት ነው። ጉልበትን በሌላው ነገር ላይ ማሳረፍ፣ ይሄ ውጫዊ ሀይል ይባላል። ግን አግሬሽን የተለያየ አይነት አለው። አሁን ስነ ልቦና ጠበብቶቹ ፓሲቭ የሚሉት አግሬሽን አለ። ፓሲቭ ወደ ውስጥ አናወጣውም፣ ግን ቁጣችንን በዝምታ እንገልጣለን፣ በማኩረፍ እንገልጣለን። ሌላውን ሊጎዳ በሚችሉ አካላዊ ባልሆኑ ግን በተለያዩ መንገዶች እንገልጻለን ይሄ ፓሲቭ የሆነ አግሬሽን ነው። ከሁለቱ ደግሞ በጣም የሚብሰው ኢምፕሎድድ አግሬሽን ይባላል። ወደ ውስጥ የፈነዳ አግሬሽን ምናልባት መኖሩም አይታወቅም፣ ግን ውስጥን በጣም ያቆስላል። ራስን ነው መጀመሪያ የሚጎዳው፣ በኋላ ግን በማህበራዊ ግንኙነቶች ላይ በተለይ ለእኛ በጣም ቅርብ የሆኑ ሰዎች ላይ ኢፌክቱ ይገለጻል። ይሄ ላተንት የሆነ ደረጃ ላይ ከሆነ ምንም የማይጎዳ የሚባለው ደረጃ ላይ ሰው ብዙ ጊዜ ውስጥ ውስጡን ይበላል። ነገር እንደዚህ ብላይ ነው እንደዚህ ለማለት ፈልጎ ነው እንደዚህ አድርጎ ነው እና ያተክናል። መጀመሪያ ራስን ይጎዳል። እንግዲህ አይኛው ብዙ ጊዜ ደስታችንን ይወስድብናል። መሳቅ አንችልም፣ ቀልዶችን በቀላሉ አያፈቁም። እየ እየባሰ ሲመጣ ግን አሁን በተለይ በአሜሪካ መሳሪያ በያዙ ሰዎች ላይ የምታየው አይነት ድርጊት አንዳንዴ ፈንቅሎ ይወጣል ና ህጻናትን ይገድላል። ከኛ ጋር ግንኙነት የሌላቸውን ሰዎች ሁሉ ሊጎዳ ይችላል እና ይሄ በአጠቃላይ እነዚህን አግሬሽን እንላቸዋለን። በምዕራቡ ዓለም አግሬሽን በጣም በከፍተኛ ትኩረት እየተመረመረ ያለ ስነ ልቦናዊ ባህሪ ነው። ምክንያቱም እንዳለ ማህበራዊ ግንኙነታችን በጣም የሚያበላሽ ከፍተኛ ባላንጣ ስሆነ። መልካም የጽንሰ ሀሳቡን ምንነት ለመመርመር መንደርደሪያውን አስጨብጠውናል ዶክተር ዋልተ ንጉስ ቀደም ባለው የማስታወቂያ ዝግጅታችን እንዲህ ያለው ፈተና ስለ ልቦናዊ መስታወት ያሉትን ራስን መልሶ መመልከቻውን ባለማየት የሚኬድበት መሆኑን ገልጠዋል እስኪ ፈታ ፈታ ያደርጉልን እንዴት ነው ይሄ ሥነ ልቦናዊ መስታወት ያሉት ራስን መልሶ ማያው ይህን በኃይል የሚገለጽ ዝንባሌ ለመመርመር ለማወቅ በገዛ ፈቃድ ያን ለመረዳት የሚሞከርበት መንገድ ቢያስረዱ ነው። በወጣትነቱ ያለፈ ታላቅ ራሻዊ የስነ ጽሑፍ ሰው ሌርሞንቶቭ የሚባል ደራሲ ነገር ሲገባል ለራስም ለሌላውም ይቅርታ ማድረግ እንችላለን ይላል። እንግዲህ ከመረዳት የሚመጣ ፈውስ አለ። አግሬሽን ችግር እንደሆነ በእኛም ላይ ወይንም አብረው በሚኖሩ ሰዎች ላይ ችግር እንደሆነ አውቀን ሰዎች በተለይ በዛ ችግር ላይ የተያዙት ሰዎች ራሳቸውን ማየት የሚችሉበት ደረጃ ላይ በሽታው በጣም ብዞ ብሶ ሰው እራሱን ማየት የሚሳንበት ደረጃ አለ፣ ወይንም እውነታውን መመልከት የሚያቅትበት ደረጃ ሰዎች ራሳቸውን እንዲያዩ በውስጤ እየተካሄደ ያለው ቁጣ ነው፣ ከመጠን ያለፈ ያልተመጣጠነ ቁጣ ነው ወደ ድርጊት የሚወስደ ቁጣ ነው ብለው ራሳቸውን ይታዩ። የመጀመሪያ ነገር ያው ቆም እንዲሉ ያደርጋቸዋል። ቢችሉ ደግሞ እንዲጸየፉት እና ይሄ የኔ አይደለም ስለዚህ አይዲስ ኦን ወይም እክደዋለሁ። ከኔ ጋር አብሮ ደባሎ ሊኖር አይችልም። ምኔን ሊገልጽ አይችልም። አዎ የጠላትን ጉልበት በቅጡ ከማወቅ ማለት ነው። አሁን እኛ ወደ ጫካ ሽርሽር ሄደን ከሩቅ አንበሳ ሲመጣ ብናይ እናሳንሰው የአንበሳውን ጉልበት በደንብ ከተረዳን፣ አሁን በቃ መሸሻ ጊዜው ነው ብለን መፍትሄ እንፈልጋለን። ቁጣን ልክ እንደ አንበሳ መውሰድ እንችላለን። ሰባሪ አንበሳ እና ውስጣችን ውስጥ እንዳለ የሚያሳየን ነገር ካለ የአሁን የስነ ልቦና መስተዋቶች የምንላቸው ይሄ አሁን የምናደርገው እንዳልኩ ውይይት ነው። በዚህ ነገር ላይ የተጻፉ ጽሁፎች በትምህርት ቤቶቻችን ደግሞ በደንብ ትኩረት ተሰጥቶባቸው በካሪኩለሞቻችን ተካተው አግሬሽን በጣም ትልቅ የማህበራዊ ደህንነት ባላንስ እንደሆነ ታውቆ ሰዎች ራሳቸውን እንዲፈትሹ ከተደረገ፣ አንደኛ አቅሙን እናያለን። በጣም ሊጎዳ ሊሰብር እንደሚችል ሊበታትን እንደሚችል አቅሙን እናያለን። ሁለተኛ ነገር ደግሞ እንዳልኩ ዲስኦን ማድረግ እንችላለን። በቃ አልፈልገውም፣ ከኔ ጋር እንዲዳበል አልፈልግም። የምወዳቸውን ሰዎችንም እኔንም ይጎዳል። አግሬሽን ያጠፋል። መጋይ ገብረመድህን በሳት አበባ ላይ ልማድ ፊት እንዳሳዩት ነው ወይ ይጠፋል ወይ ያጠፋል። ከርሞም የበለጸገን ሰው ተፈጥሮ ይሆናል ይባላል ይላል እና ይሄ የሚያጠፋ ተፈጥሮ ነው። እኛን ያጠፋል፣ አካባቢዎች፣ አብረውን የሚኖሩትን ሰዎች ያጠፋል። በጣም በጣም ይጎዳል። አሁን ደግሞ በኢትዮጵያ ያለውን ነገር ስናይ፣ ኢቨን ሀገራችንን በጣም አስጊ ወደሆነ ሁኔታ ውስጥ ነው እየወሰዳት ያለው። ቀላል ድርጊት አይደለም እየተካሄደ ያለው ፕሮፌሰር ዮናስ የአንጎል ሕክምና ባለሙያ፣ በሰዎች ጠባይ ላይ የሚያሉ ጉዳዮችን ከቀደመ የጥናት ጽሑፎ ጀምሮ የመከታተል እድል አለዎት እና እስኪ በቀደመው ላይ ሀሳብ ይሰንዝሩ። ምን ይመለከታሉ? ምናልባት ተከታይ የቀጥታ ጥያቄ ከማንሳቴ በፊት አንድ ሰው ስለ ራሱ ያለው አስተሳሰብ፣ ስለ ሌሎች ሰዎች ያለው አስተሳሰብ፣ ስለ ዓለም ያለው አስተሳሰብ እና ኮግኒቲቭ ሪጂዲቲ ከመጠን በላይ በችኮነት የሚያይ ከሆነ ሌሎች ሰዎች ተነስተውብኛል፣ ሊያጠፉኝ ነው፣ ሊያጠቁኝ ነው ካለ አንድ ሰው እንደዚህ ብሎ የሚተረጉም ከሆነ እንደዚ አይነት አመለካከት ካለው በዛ ግለሰብ ላይ ከፍተኛ የንዴትና የስጋት ስሜት ሊፈጥር ይችላል። ሁሉ ነገር የሚደረገው እኔ ላይ እኔን ለማጥፋት ነው ብሎ ስላሰቡ አግሬሽን ውስጥ ወሰዳቸው ብለን ልንተረጉመው ይችላል። ስለዚህ ይሄ ቢ የምንለው ያለውን ፈተና የምንተረጉምበት የምንመረምርበት ያ መነጽር የምናደርገውን ፀባይና ባህሪ የሞሽ የስሜት መጠን ይለካዋል። እና ያንን እንዲህ ደግሞ አይ መስት አዘርስ መስት ኦር መስት ኖት ዘ ወርልድ መስት ኦር መስት ኖት በሚለው እነዚህን ሶስቱ ላይ ካተኮን እነዚህን ሞዲፋይ በማድረግ ከልክ ያለፈ የስሜት መጠን ውስጥ እንዳይገባ እና ችግር እንዳይኖር ማድረግ ይቻላል በሚል ይሄንን አጥንተው ስራ ላይ ውለው በዚህ መንገድ ብዙ እርዳታ ይደረጋል። ብዙ የስነልቦና ቦና አዋቂዎች እንደ ይሄንን ዘዴ ተጠቅመው በዛ መንገድ ብዙ ውጤቶች ታይተዋል። በግለሰብ ደረጃ ነው እንግዲህ በህብረተሰብ ደረጃ ሲታይ ይሄ ምናልባት ሶሻል ሳይኮሎጂስቶች እንደዚህ ታያ ሲስትበት ይችላል መልካም ዶክተር ዋልተ ንጉስ እንዲህ ያለው ከመጠን ያለፈ ቁጣ ቀደም ብለው አጥፊነቱን ቅርብ በሆነ ስሜት እንድናየው ያነሱት አይነት ጠባይ ራስንም ሌሎችንም ሊጎዳ የሚችል ሁኔታ አንዳንዴ በምክንያታዊ ሁኔታዎቹ ሊነሳ ይችላል ወይ የመጠቃት ስሜት በአንድ ግለሰብ ወይም በማህበረሰብ ላይ የሚደረስ ወይንም ደርሷል ተብሎ የሚታሰብ በደል ሊያነሳሳው ይችላል ወይ እንደምንስ አሉታዊውን ከአዎንታዊው ያ ምናልባትም ትክክለኛ የሚመስል የቆጭስ ስሜት ከሚያመጣውና ይሄ ከመጠን ያለፈ ቁጣ መሰረት የሳተ ማህበረሰብንም የማይጠቅም ግለሰብንም የሚያጠፋ ቀደም ብሎ እንዳሉት እንዴት ሁለቱን በማስተዋል መለየት ይቻላል በእርግጥስ በምክንያታዊነት ሊመጣ ይችላል ወይ ይሄስ ራሱ እንደሰማችሁት ውይይቱ አልተቋጨም። ለዛሬው ፕሮፌሰር ዮናስ እንዳለገዳንና ዶክተር ዋልተ ንጉስ ዳርጌን እናመሰግናለን። ዝግጅታችን ይቀጥላል። ህገ መንግስትና የህግ የበላይነት ኢትዮጵያ ውስጥ በአሁኑ ወቅት በተለያዩ ርዕሰ ጉዳዮች ላይ ነጻና ግልጽ ውይይቶችና ክርክሮች የሚደረጉባቸው መድረኮች እየተፈጠሩና እየበዙም መሆናቸው ይታያል። ከሀገሪቱ ችግሮችና ብዛትም ሆነ ስፋት ጋር ሲነጻጸር ግን በቂ ናቸው ማለት አይቻልም የሚሉ ብዙ ናቸው። ዳትም ኮሚኒኬሽንስና ፖሊሲ ከንሰልቲንግ የሚባል የግል ኩባንያ ባለፈው ሳምንት መገባደጃ ፌዴራሊዝምና ሕገ መንግሥታዊነት በኢትዮጵያ በሚል ርዕስ ተመሳሳይ መድረክ አዘጋጅቶ ነበር። ውይይቱን የተከታተለው መለስካቸው አምሃ ተከታዩን ዘግቧል። ፌዴራሊዝምና ሕገ መንግሥታዊነት በኢትዮጵያ በሚለው ርዕስ ላይ ለውይይቱ ሐሳባቸውን ያቀረቡት ስደት ሰዎች ያነሷቸውን ቁም ነገሮች በሙሉ ማንሳት ለዚህ ዝግጅት ያዳግታል። ለውይይቱ መነሻ ሐሳብ ያቀረቡት ሰዎች ሁሉ ከሞላ ጎደል የተስማሙባቸው የሚመስሉትን ነጥቦች ግን ነቅሶ ለማውጣት ቢሞከር የሚመስለው ይህንን ነው። አንገብጋቢና በተለያየ መልኩ ከብዙ አቅጣጫ የሚነሱ የሚመስሉ ነጥቦች ጥቂቶቹ ከአዲስ አበባ ዩኒቨርሲቲ ዶክተር አሰፋ ፍሳሐ ያነሷቸው ይገኙበታል። ቀደም ሲል በተጠቀሰው የመወያ ርዕስ ላይ የራሳቸውን ትንታኔ ከሰጡ በኋላ አሁን በአስቸኳይ መሆን አለበት ያሉት አገልግሎት የሚሰጥ መንግስት ይኑረን ነው የመጀመሪያው ነገር። ፋንክሽኒንግ ስቴት የግድ ያስፈልገናል። ፌዴራልም ሆንን ምንም ሆንን ተጨቃጭቀን ምን ከልሰው ነገር እንዳለ ሆኖ መንግስት ማድረግ የሚገባው ሚኒማም ነገር ማድረግ ካልቻለ አይደለም ፌዴራል ለመሆን እንዳለመሆን እንደ ሀገርም ለመቀጠል በጣም አስቸጋሪ ደረጃ ላይ ደርሰናል። አሁን ይሄ ግድ ይመስለኛል፣ ፋንክሽኒንግ ስቴት የግድ ያስፈልጋል። መዘጋጃ ቤት ስንሄድ የምንፈልገው አገልግሎት የሚሰጠን፣ መብራት ኃይል ስንሄድ የሚፈልገው አገልግሎት የሚሰጠን፣ ይሄ ደግሞ ገጠርም ከተማም ላለው ማህበረሰብ እኩል የሚያገለግል የመንግስት ተቋም የግድ የሚያስፈልገን ይመስለኛል። ይሄ በዚህ ዙሪያ በጣም በርካታ ችግሮች እንዳሉ እናውቃለን። ሁለተኛውም የሚያሰጋኝ ነገር በጣም በርካታ ፋንዳመንታል የሆኑ ችግሮች በተለይ ባለፉት ለውጡ ከመጣ በኋላ የምናያቸው ነገሮች በሳይለንስ የማለፍ ነገር አለ። ሆን ብሎ መንግስት ለመመለስ አለመፈለግ፣ መንግስት ሆን ብሎ ላለመመለስ ሲፈልግ እኔ በጣም ግራ ይገባኛል። አንዳንድ ጊዜ ለምንድን ነው እንደዛ የሚለው የሚለው ጥያቄ በጣም ያሳስበኛል። ለምንድን ነው እሱ የደቡብ ክልል እኔው ለምን የደቡብ ክልል እንደዛ እንደሆነ አይ ቲንክ ብዙዎቹ የምታውቁት ነው። በኋላ ጥያቄ ካለ ላብራራው እችላለሁ። ግን ጥያቄ የሲዳማ ጉዳይ ሁላችንም እንደምናውቀው በጣም ረዥም ጊዜ የቆየ ጥያቄ ነው። አንዳንዴ በጥንቃቄ አንዳንዴ በኃይል ተይዞ የቆየ ጥያቄ ነው በኋላ ተለቀቀና፣ ማንኛውም ከፀሐይ በታች ያለ ጥያቄ ይቅረብ። ጥያቄዎቹ ቀረቡ። አንቲል ላስት ዊክ መንግስት በምክር ቤት መልስ እስከሰጠበት ጊዜ ድረስ የደቡብ ክልል በተመለከተ እንደዚህ እየተተረተረ እየታየና መተርተሩ ሊፈጥረው የሚችለው አደጋ እጅግ በጣም ከባድ እንደሆነ እየታወቀ ዝም ማለት በጣም ከባድ ነው። በየጊዜው ለሚነሱ የተለያዩ ጥያቄዎች ከመንግስት በኩል በዝምታ ሲታለፉ የሚሰጠውን አጠቃላይ መልእክትም አደገኛ እንደሆነ ዶክተር አሰፋ አንስተዋል። ሕዝብ ቆጠራ ማካሄድ አለመካሄድ፣ ምርጫ ማካሄድ አለመካሄድ፣ ዝም እስከ መቼ? ዝምታውን የቻለንጅ የማድረገው በአንድ መሰረታዊ ምክንያት ነው። እኔ የክሪቲሳይዝ ለማድረግ ምናምን ስለምፈልግ አይደለም። ግን የሚያሳስበኝ ነገር ምንድ ነው፣ መንግስት አክት ባላደረገ ቁጥር እንደ በፊቱ ዝም ብሎ የሚጠብቅ ዜጋ አይደለም። አሁን ያለው ቪጅላንቴ ግሩፖች፣ የወጣቱ ኃይል የታጠቀውም ያልታጠቀውም መንግስትን ተክቶ የመንግስት ስራ እየሰራ ነው። የመንግስት ስራ ስል ነገቲቭም ፖዚቲቭም ማለቴ ነው። ስለዚህ አክት ባለማድረግ ወሳኞቹን ጥያቄዎች በማስተላለፍ ፖስትፖን በማድረግ የባሰ መንግስት ራሱን ገመድ እያጠነጠነ እንደሆነ ይገባኛል። ስለዚህ ወሳኝ የሚባሉትን ጥያቄዎች ላይ በየጊዜው መፍትሄ መወሰንና ሊድ ማድረግ ሊድ ማድረግ፣ በፖለቲካ ኃይሎች መካከል ያለውን ልዩነትም እንዴት ይፈታል የሚለው ጥያቄ ዶክተር አሰፋ ፍሳሐ መፍትሄ ነው ያሉትን ሰንዝረዋል። ከሁሉ አስቀድሞ ግን የፖለቲካ ኃይሎች ማንኛውንም የኃይል እርምጃ ለማውገዝ መስማማት እንዳለባቸው ያስገነዝባሉ። ፖለቲካል ሴትልመንቱ አሁን ባለው በኢህአደግም፣ በውስጡ ከዛ ደግሞ በሌሎች ኃይሎች መካከል ያለው ውጥረት መፍትሄ ማግኘት የሚችል ከሆነ ብቸኛው አማራጭ ቁጭ ብለው ወደዚህ ችግር ውስጥ እንዴት ገባን፣ ከዚህ ችግር ውስጥ እንዴት እንውጣ የሚል የጋራ ስምምነት ማውጣት ያስፈልጋል። መጀመሪያ ኃይልን እንደ አማራጭ መውሰድ ሙሉ በሙሉ ሪናውንስ ማድረግ ኃይል አማራጭን ሙሉ በሙሉ ከጠረጴዛ ዙሪያ ማውጣት፣ ቀጥሎ ባሁንና በሚቀጥለው ምርጫ መቼ እንደሆነ ባይታወቅም ያለውን ዘመን የፖለቲካ አደጋው እንዴት ልንወጣው እንደሚችል ግልጽ አቅጣጫ ማስቀመጥና ፕራዮሪቲ ማስቀመጥ። ሁሉም ሁሉም ጥያቄዎች ሊመለሱ አይችልም። ግን ኪ የሆኑትን ነገሮች አስቀምጦ በጊዜ ሰሌዳ ሁሉም በማስማማት፣ ከዛ ከተቻለ ህዝቡን በጎን በማሰለፍ ጥያቄዎችን የመውጫ ቀዳዳ ማስቀመጥ ችግሮችን የተሻለ ለመፍታት እድል የሚፈጥር ይመስለኛል። ዶክተር አሰፋ ለገዢው ፓርቲም ሌላ ምክር አላቸው። አሁን ስልጣን ላይ ያለው ኃይል ኢህአደግ አይዲዮሎጂ ከራቀው በጣም ቆይቷል። እኔ የትኛውም አይዲዮሎጂ አፍቃሪ አይደለሁም፣ ግን አይዲዮሎጂ የሌለው ገዢ ፓርቲ ራሱን ለፋሽዝም እያዘጋጀ ይመስለኛል። በፊት ኢህአደግ የሚባለው ኃይል አራት የተለያዩ ህብረ ብሔር ድርጅቶች እና አጋር ድርጅቶች የሚባሉት በአንድ አይዲዮሎጂ እንደዚህ ታቅፈው የነበሩ ናቸው። አይዲዮሎጂ ሲፈረከስ አንዱ ሊብራል ነኝ ሲል ሌላ ወደዚህ ወደዛ ሲል ክፍተቱ በፋሽዝም በብሔርተኝነት ጫፍ በሄደ ብሔርተኝነት ለዛውም እየተወረረ ራሱን ለፋሽዝም እያጋለጠ ይመስለኛል። የዚህ ማሳያው በሚያሳዝን መልኩ ያለፈው ሁለት ሳምንት የተከሰተው አደጋ አንዱ ማሳያ ይመስለኛል። ግን አይ ቲንክ ያለፉት ሶስት አራት ዓመታት ያየናቸው በየክልሉ የታዩ አደጋዎች የዛ መገለጫዎች ናቸው። ስለዚህ ለራሱ ሲል አይዲዮሎጂ ቢኖረው ይሻላል። ምክንያቱም የተበተነው ኃይሉን መሰብሰብ ያስፈልገዋል በምርጫ አንዱ ነገር እስኪሆን ድረስ ወይ እስኪሸነፍ፣ ወይ እስኪያሸንፍ ኃይሉም የሚያሰበስብበት ብቸኛው መሳሪያ አይዲዮሎጂ ነው። ስለዚህ ሚኒማም የሆነ የሆነ ፕላትፎርም ፈጥሮ ኃይሉን አሰባስቦ ከችግር ራሱን ካላወጣ አገሪቱንም ችግር ውስጥ እንዳይከታት ያሳስበኛል። ችግሩ መዋቅራዊ ስለሆነ መፍትሄውም መዋቅራዊ መሆን አለበት የሚሉት ደግሞ አቶ ሙሉጌታ አረጋዊ ከአዲስ አበባ ዩኒቨርሲቲና አቶ ልደቱ አያሌው ናቸው። ይህን በሚቀጥለው ዝግጅት እናቀርባለን። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ዝግጅታችን ይቀጥላል። በኦሮሚያ ፖሊስ ኮሌጅ ሰንቀሌ ማሰልጠኛ ካምፕ ውስጥ የሚገኙ ታራሚዎችና ሰልጣኞች ትናንት የረሃብ አድማ መምታታቸው ታውቋል። ሰልጣኞቹ ለአሜሪካ ድምጽ ሬዲዮ በሰጡት ቃል የኦሮሞ ነጻነት ግንባር ሸኔ ናችሁ ተብለን ተሃድሶ ስልጠና አስገብተውን ነው ብለዋል። የክልሉ ጸጥታ ቢሮ በግቢ ውስጥ አድማ አልተደረገም ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች። ትናንትና ከቀኑ አምስት ሰዓት ጀምሮ በሰንቀሌ ማሰልጠኛ ካምፕ የሚገኙ አራት ሺህ የሚሆኑ ታራሚዎችና የታድሶ ሰልጣኞች የራብ አድማ ማድረጋቸውን አንዳንድ ሰል እኛ ወደ ኮሌጁ ከመጣን አንድ ወር አልፎናል። ከኦነግ ታጣቂዎች ጋር ትስስር አላችሁ፣ የኦነግ ታጣቂዎችን ትቀልባላችሁ ተብለን ነው የታሰርነው። ግን ውስጥ ሰባት ነው ወደ ማሰልጠኛ ካምፕ የመጣ ነው በወረዳና ዞን አራት ወር ሶስት ወር ሁሉ የታሰሩ አሉ። የመጨረሻው ወደዚህ የመጡት ሌላው ስሙ እንዳይጠቀስ የጠየቀው ሰልጣኝ ወደ ሰንቀለ ማሰልጠኛ ካምፕ ከመጣን ብዙ እንግልትና ድብደባ ደርሶብናል። ለዚህ ነው የራብ አድማ ያደረግነው ስል ተናግሯል። ብዙ ችግሮች ደርሰውብናል። ለሕክምና ሄደን አናክማችሁም፣ እዚህ ባጀት የላችሁም አለ። አንድ ሴት በሰደፍ ተመታ ከማኅፀኗ ደም እየፈሰሰ ሕክምና አላገኘችም በገንዘብ እንዳናድናት ወይም እንዳናሳክማት ተከልክልናል። በማሰልጠኛ ካምፕ ውስጥ የሚገኙ ሰዎች የመንግስት ስራ ኃላፊዎች፣ ተማሪዎች፣ ነጋዴዎች እና የተለያዩ የስራ ዘርፍ ላይ የተሰማሩ ናቸው ያለው። ሌላ ሰልጣኝ በበኩሉም የሰብአዊ መብት አያያዝ ላይ ችግሮች እንዳሉ ተናግረዋል። በተለይም ሴቶች ላይ ጉዳት እየደረሰ ነው ብሏል። እኛ የኦሮሞ ነጻነት ግንባር ሻኔ ናቸው ተብለን ነው ከመኖሪያ ቤታችን የተወሰድን ነው ከመቶ ሰማንያ የመንግስት ሥራ ኃላፊዎች ነን። ሌሎችም አሉ። እርጉዝ ሴቶችም አምስት ናቸው። በካምፕ ውስጥ ድብደባ አለ። የነበረው ስርዓት ቀጥሏል። ቤተሰቦቻችን የት እንዳለን አያውቁም። ጉዳዩን አስመልክቶ የአሜሪካ ድምጽ ራዲዮ የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን አነጋግረዋል። ኮሎኔል አበበ ገረሱ የራብ አድማ በሰንቀሌ አልተደረገም ስሉም ተናግረዋል። ገና በኮሌጁ የረሃብ አድማ አልተደረገም። የታመሙ ሰዎችም ካሉ መታከም ይቻላል። ይሄው ነው። ለአሜሪካ ድምፅ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። የፀሐይ ዳምጠውን እናመሰግናለን። በቀጣዩ ዘገባ ወደ ሊቢያ ይሆናል የምናመራው። መንግስታትና ዓለም አቀፍ ድርጅቶች ባለፈው ሳምንት ሊቢያ በሚገኘው የፍልሰተኞች ማጎሪያ ሰፈር ላይ የተፈጸመውን የአየር ድብደባ እያወገዙ ናቸው። በአየር ድብደባው ከ50 በላይ ሲቪሎች ተገለዋል። ቢያንስ 130 ደግሞ ቆስለዋል። ዘጋቢያችን ሄደር መርዳክ፣ ጭንቅ ላይ ያሉት ፍልሰተኞች አሁንም አውሮፓ ለመግባት ጥረት እያደረጉ መሆናቸውን ከሊቢያ ትሪፖሊ በላከችው ዘገባ ገልጻለች። ሰዎች አዳነች ታቀርበዋለች። በመቶዎች የሚቆጠሩ ፍልሰተኞች ከተያዙበት ክፍት ግቢ ግንቦች ጀርባ የሚሰማ ድምፅ ነው። የቦምብ ድብደባ የማጎሪያውን ማዕከል ክፍሎችን በማፍረሱ ነው ሰዎቹ በክፍት ቦታ የሚገኙት። በቦምብ ጥቃት ከአምሳ በላይ የሚሆኑ ሰዎች መገደላቸው የሚታወቅ ነው። የያዟቸው ምልክቶች ሞትን ብቻ ነው የምንጠብቀው ስብ እና የለም የሚሉ ናቸው። ከእስር ተለቀው በሰላም ከሊቢያ መውጣት እንደሚፈልጉ ነው የሚናገሩት። ጦርነት ከሚካሄድበት ቦታ በማይሎች ርቀት የሚገኙ ቢሆንም ከጦርነቱ ድምፅ አራቁም። አንዳንዶቹ ቤተሰቦች ባይታሰሩም መሄጃ የላቸውም። የሚተኙትም ውጭ ነው። አብዛኞቹ ሊቢያ ያሉት ፍልሰተኛ ቤተሰቦች ጦርነትና ፍጅትን ሸሽተው ከሱዳን የተሰደዱ ናቸው። ሊቢያ ላይም ከጦርነት ለመሸሽ ተገደዋል። ኋላ ደግሞ ለአስቸኳይ ጊዜ ተጠለውበት ከነበረው ቦታ ተባረሩ። በአሁኑ ወቅት ለአንድ ሳምንት ያህል እዛው የምትኖረው ናይማ የተባለች ሴት ትሪፖሊ ያለው መኖሪያ ቤቷ በጦርነት ቀጠና ላይ እንደሚገኝ ገልጻለች። ቤቱ ሙሉ በሙሉ ጉዳት ደርሶበታል። በሮችም ሆነ መስኮቶች የሉትም። እዛ መቆየቱ ለደህንነት አያስተማምንም። ከትሪፖሊ ወጣ ብለው በሚገኙት ማጎሪያ ሰፈሮች ላይ ያሉት ሌሎች ሴቶችና ልጆች ከእስር የመፈታት ተስፋን ሰንቀው እየተሰቃዩ ነው። አንዳንዶቹ ሴቶች ከናይጄሪያ አስከፊ ድህነት ሸሽተው የሄዱ ሲሆኑ የህገ ወጥ ሰው አሸጋጋሪዎች ሰለባዎች ናቸው። እንደዛም ሆኖ በጉዞአቸው ለመቀጠል የቆረጡ ናቸው። ወደ አውሮፓ እናመራችኋለን ላሏቸው ሰው አሸጋጋሪዎች በአስር ሺዎች የሚቆጠር ዶላር ካልከፈሏቸው እንደሚረገሙ በእስር ያለች መርሲ የተባለች የስምንት ወር ዕድሜ ህፃን ያላት ሴት ተናግራለች። ከተረገም ሽትሞች አለሽ ወይም እብድ ትሆኛለሽ፣ ምንም ማድረግ ማትቺ ዋጋ ቢስ ትሆኛለሽ፣ ታብጃለሽ። አውሮፓ የመግባቱ ጉዳይ እየከበደ እንደሄደም መርስ ይገልጻለች። የባህር በሮች ስለተዘጉ በምዕራቡ ዓለምም ጸረ ፍልሰተኞች ስሜት ስላለ ከባድ ሆኗል ትላለች። ሆኖም እንደ ብዙዎቹ ፍልሰተኞች ወደ አውሮፓ በማምራት እቅዷ እንደምትቀጥል ገልጻለች። አመሰግናለሁ አዳነኝ። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። አሁን ከእናንተ ከደረሱን አስተያየቶቻችሁ ጥቂቱን እናስደምጣችሁ። ውድ ቢዎች እንደምናላችሁ የዘወትር አድማጫችሁ ደምስ ደምቀነኝ ከደቡብ አውስትራሊያ እኔ አንድ ባለሙያ ጠርታችሁ ብታወያዩ፣ ግር ያለኝ ጉዳይ ስላለ በህገ መንግስቱ ዙሪያ ሲዳማን ጥያቄ በተመለከተ ትንሽ ማብራሪያ እንዲሰጥልኝ ነበር የደወልኩት። ያው ሰሞኑን ሁላችንም እንደምንሰማው የሲዳማ ዞን ዞን የክልል ጥያቄ አንስተዋል። ይህንንም ደግሞ ለማስፈጸም የፌዴራል መንግስት ተቀባይ ካላደረገው በአስራ አንድ አስራ አንድ አስራ አንድ የራሳችንን ክልል እናውጃለን ብለዋል። እኔ እነሱ ጥያቄ ላይ ሳይሆን የህገ መንግስቱ ጥያቄ ላይ ነው። በህገ መንግስቱ አንቀጽ አርባ ሰባት ላይ የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ አባላት ይልና ዘጠኝ ክልሎችን ዘርዝሯል። ስለዚህ የሲዳማ ክልል ይህን ጥያቄ ሲያነሳ በዚህ አንቀጽ መሰረት አስረኛ ክልል ሆኖ የፌዴራል መንግስቱ አባል ሆኖ ይመዘገባል ወይ በህገ መንግስቱ ላይ አስረኛ ሆኖ ያ ከሆነ የህገ መንግስት ማሻሻል ጥያቄ አያስነሳም። ምክንያቱም የክልሎች በዚህ በዘጠኙ ክልሎች ውስጥ የሚኖሩ ብሄር ብሄረሰቦች በኑሳን አንቀጽ ሁለት መሰረት የራሳቸውን ክልል ማቋቋም ይችላሉ ይላል እንጂ የፓብሊኮ አባላት ይሆናሉ አይልም። አባላት መሆንና የራሳቸውን ክልል መመስረት የተለያየ ስለሆነ ይህን ነገር እስቲ የህግ ባለሙያ ጠይቃችሁ መልስ ብትሰጡኝ ደስ ይለኛል። ሁለተኛው ጥያቄ አሁንም በዚህ በሲዳማ ክልል ዙሪያ ዶክተር አብይ ወደፊት የተጋረጠባቸው ትልቅ ጥያቄ አለ። ይህን ነገር በአስራ አንድ አስራ አንድ አስራ አንድ እናስፈጽማለን ካሉ የፌዴራል መንግስቱ ምን አይነት እርምጃ ነው የሚወስደው? ቤነስትሊ ቢዎች እንደምን አላችሁ። እኔ ዛሬ ማስተላለፍ የፈለግኩት ለውድ ጠቅላይ ሚኒስትራችን አብይ ነው። ኢትዮጵያ ህዝብ በጥርጣሬ የማይበት ምክንያት በየቦታው በአማራ ክልል፣ በኦሮሚያ ክልል፣ በሶማሌ ክልል እየተባለ የክልሉ የጎጡ ችግር በዘር የተከፋፈለው ችግር ሀገሪቱን እያበጣበጠ ሰላም እንደሌለ እንዲያውም እርሶ ከመጡ በኋላ የሞተው ህዝብ እንደበዛ እንቅስቃሴ ሆንም ያን የመሰለ ትግል በእርሶ ምክንያት እንደተበላሸ ነው አንደርስታንድ እያደረግን ያለ ነው። እና በእውነት በትክክል ለኢትዮጵያ የሚሰሩ ከሆነ ከላይ ሁኖ ሰራዊት አለኝ ምን አለኝ ያለ በክልል የተደራጀውን የክልል ሰራዊት አሰባሰው ጥሪ አድርገው የትግራዩንም የአማራ ክልሉንም የሶማሌውንም የኦሮሚያውንም በአንድ ካምፕ አድርገው ሚክስ አድርገው አንድ ሀይል አድርገው ቢያሰልፉት ሰላም ይመጣል። አለበለዚያ ግን አቶ መለስ ክሬዲት ይዘው አንድ ሰው አዲስ አበባ ክልል ይሄ ነው አምቦ ሴሩ ሌላ እዛ ሴሩ ሌላ እንደ እየተለዋወጡ የሚናገሩ ከሆነ ሊረዱ አይችሉም። የሚናገሩት እውነት እንዲሆን ከተፈለገ ትግራይ ውስጥ ያለውን ችግር ማጥፋት አለበት። ሁላችን እኩል ሊያደረገን የሚችለው ፌር የሆነ እርምጃ ሲወሰድ የተከበራችሁ አድማጮች ዝግጅቶቻችንን በአሀዱ 94.3 በቪኦኤ አምሐሪክ ፌስቡክ ላይቭ በናይል ሳት በእጅ ስልኮቻችሁ ማዳመጥ ትችላላችሁ። የማጠቃለያ ዜና መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓንና ከተባበሩት መንግስታት የልማት መርሃ ግብር በተገኘ አምስት ሚሊዮን ዶላር አምስት ሺህ ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የኢትዮጵያ ኃላፊ አስታወቁ። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ በሚል ተጠርጥረው ታስረው የነበሩ 56 ሰዎች በሙሉ የዋስትና መብታቸው ተከብሮ ከአስር ቀናት ቆይታ በኋላ መለቀቃቸው ተገለጸ። በቤንሻንጉል ጉምዝ ማንዱራ ወረዳ ሰባት ሰዎች በመግደል የተጠረጠሩ 14 ግለሰቦችን መያዙን የክልሉ የጸጥታና የሰላም ግንባታ ቢሮ አስታወቀ። የህዝባዊ ወያነ ሀርነት ትግራይ ህወሀት ማዕከላዊ ኮሚቴ በዛሬው ዕለት አስቸኳይ ስብሰባ አድርጎ በተለያዩ ሀገራዊና ክልላዊ ወቅታዊ ጉዳዮች ላይ ተነጋግሯል። ኢትዮጵያና ኤርትራ ከ20 ዓመታት በኋላ ታሪካዊ የሰላም ስምምነት ያደረጉበትን የዛሬውን አንደኛ ዓመት ምክንያት በማድረግ ሁማን ራይትስ ዋች ባወጣው መግለጫ ኤርትራ ውስጥ በዓመቱ ውስጥ የተከናወነ ይህ ነው የሚባል ለውጥ የለም ብሏል። ከባድ የገንዘብ እጥረት ስላለ የየመኑ የኮሌራ ወረርሽኝ እየተባባሰ ነው አለ የተባበሩት መንግስታት ድርጅት። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን የትግርኛ ዝግጅት ቀጥሎ ይቀርባል ክቡራትና ክቡራን አድማጮች ዝግጅቶቻችንን በአሃዱ 94 ነጥብ 3 በአጭር ሞገድ ስርጭቶቻችን ቪኦኤ አምሃሪክ በናይል ሳትና በእጅ ስልኮቻችሁ ማግኘት ትችላላችሁ እንደኛ በኩል ደህና ደሩ እዚ ረድዮ ድምፂ ኣሜሪካ እዩ ብ22215 ብ31 ሜትር ባንድ ሓፂር ማዕበል